ተመራጩ ፕሬዚደንት ዶናልድ ትራምፕ ስራቸውን በቅርቡ በይፋ ሲጀምሩ ከዋይት ሃውስ ማለት ነው፣ ቅድሚያ የሚሰጧቸው ተግባራት ዩናይትድ ስቴትስ በአፍሪካ ላይ ስትከተለው የቆየችው ፖሊሲ ሊቀየር እንደሚችል የፖለቲካ ተንታኞች እየገመቱ ነው። በሌላ በኩል ቀጣዩ የዩናይትድ ስቴትስ ከፍተኛ ዲፕሎማት በሀገር ውስጥና በውጭ ግዙፍ ፈተናዎች ይጠብቃቸዋል ተብሎ ይታመናል። የውጭ ጉዳይ ሚኒስትሩን ለማለት ነው። ከዋና ዋና ፈተናዎቹ መካከልም የመካከለኛው ምስራቅ፣ የሩሲያና የቻይና ጉዳዮች ይጠቀሳሉ። ሪፖርተሮቻችን ማርያማ ዲያሎና ናይክ ቻንግ ያጠናቀሯቸው ዘገባዎች አሉ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ይዞታል። ተመራጩ ፕሬዚደንት ዶናልድ ትራምፕ በመጪው ጥር ሥልጣን ተረክበው ሥራ ለመጀመር እየተዘጋጁ ሲሆን በዋሽንግተንና ከዋሽንግተን ውጭ ያሉ ተንታኞች በአዲሱ መሪ ስር የዩናይትድ ስቴትስና አፍሪካ ግንኙነት ምን ሊሆን እንደሚችል እየመዘኑ ነው። ዶናልድ ትራምፕ እንደሚታወሰው በምርጫ ዘመቻቸው ወቅት ቅድሚያ ሊሰጣቸው የሚገቡ የዩናይትድ ስቴትስ የውጭ ፖሊሲዎችን እንደሚቀይሩና የሽርክናውን መልክ እንደገና በአዲስ እንደሚቀርጹት ቃል ገብተዋል። በዚሁ መሠረት ይመስላል ባሳለፍነው ወር ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝደንት ሆነው የመመረጣቸውን ዜና ማለዳ ሲነቁ የሰሙ አፍሪካውያን ቅይጥ ስሜት ያደረባቸው። ፋጢማ ሳዲኪ ሞሮኮ በሚገኘው በሲዲ መሐመድ ቤን አብደላ ዩኒቨርሲቲ የቋንቋና የጾታ ጥናቶች መምህርት ናቸው። ቅይጥ ሲሉ የገለጹትን በአፍሪካውያኑ ላይ ያደረ አስተያየት ያስረዳሉ። ፖፑሊስት ፓርቲስ ዲድ ኖት ሂድ ቴር ጆይ አንድ ዲሞክራቲክ ፓርቲስ በአፍሪካ በሕዝብ የሚወከሉ ፓርቲዎች የተደሰቱ መሆናቸውን አልሸሸጉም። ዲሞክራሲያዊ ፓርቲዎች በአንጻሩ ደግሞ የደነገጡ መሆናቸውን አልደበቁም። እኔ ግን ከእነርሱ ቅጽበታዊ ስሜት ባሻገር በአጠቃላይ ሕዝቡ ዘንድ ሁለት ነገሮች ተከስተዋል እላለሁ። እነርሱም በሁኔታው የተገረሙና ስጋት ያደረባቸው ተብሎ ሊለዩ ይችላሉ። በደቡብ አፍሪካ የብራን ቴስት ፋውንዴሽን ምክትል ዳይሬክተር ቴረንስ ማክናሚ ደግሞ ሁኔታውን እንዲህ ይገልጹታል። በብዙ አፍሪካውያን እምነት የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ፈጽሞ ስለ አፍሪካ ጉዳዮች አለማንሳታቸው በራሱ የአህጉሪቱን ጉዳዮች ይዘነጉና የማውቁ ያደርጋቸዋል። ስለሆነም በፕሬዝደንትነት ቅድሚያ ከሚሰጧቸው ተግባራት የአፍሪቃው ቦታ አነስተኛ ይሆናል የሚል አጠቃላይ ግምት አለኝ። ቴረንስ ማክናሜ አክለውም ወደፊት በትራምፕ አስተዳደር ውስጥ የሚገቡ ቁልፍ ባለሥልጣናት እስኪለዩ ድረስም እነዚህ ሁሉ ነገሮች ለአፍሪካ ምን ትርጉም ሊኖራቸው እንደሚችል ብዙ ክርክሮች አልተካሄዱም ይላሉ። እንደሚመስለኝ አዲሱ የፕሬዝዳንቱ ካቢኔ ተሟልቶ እስከሚገኝ ድረስ ማለትም የውጭ ጉዳይ ሚኒስትሩ ማንነት እስኪታወቅ ዩኤስኤአይዲን የሚመራው ባለሥልጣን እስኪ ላይ እንዲሁም የንግድ ተወካይ ሰው እስኪሾም አፍሪካ በመሠረቱ ተመራጩ ፕሬዝዳንት በዘመቻቸው ወቅት የተናገሯቸውንና የሰጧቸውን አስተያየቶች ከመጠበቅ የተሻለ አማራጭ የላትም። የሞሮኮው ፕሮፌሰር ፋቲማ ሳዲኪ እንደሚሉት ደግሞ ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የተናገሯቸውና የሰጧቸው አንዳንዶች አስተያየቶች በአፍሪካውያኑ ዘንድ ጥሩ አቀባበል አልተደረገላቸውም። በሙስሊሞች ላይ ያደረሷቸው የቃላት ጥቃቶች አፍሪካ ውስጥ አሉታዊ ስሜቶችን ነው ያሳደረው። በአጠቃላይ አህጉሪቱ ውስጥ ለሚንቀሳቀሱ አሸባሪ ቡድኖች እንደ ፕሮፓጋንዳ መሳሪያ ይጠቀሙበታል ተብሎ ነው የታሰበው። ለብዙ አፍሪካውያን መጻዊው የአህጉሪቱ ምጣኔ ሀብት ጉዳይም ትልቁ ስጋት ሆኗል ሲሉ ያክላሉ ፋጢማ ሳዲቄ። ትራምፕ በምርጫ ዘመቻቸው ወቅት ያቀረቧቸው ሀሳቦች ተግባራዊ እንዲሆኑ ከተደረገ ሁኔታዎች ይባባሳሉ። በተለይ ተመራጩ ፕሬዝደንት ከዚህ ቀደም የተደረሱ የንግድ ስምምነቶችን እንደሚሰርዙና ለውጭ ሀገሮች የሚሰጡ እርዳታዎችን እንደሚያቆሙ መናገራቸውን በአብዛኛው ስንሰማ በጣም ያሰጋል። ለብዙ አፍሪካውያን ሌላውና ትልቁ ስጋት ደግሞ ሚስተር ትራምፕ በወቅቱ ፕሬዝደንት ባራክ ኦባማ ተነድፈው ሥራ ላይ የዋሉ እንደ ፓወር አፍሪካና ያሊን የመሳሰሉ ወጣት የአፍሪካ መሪዎችን ለማፍለቅ የተነደፉ ፕሮግራሞች ሊሰረዙ የመቻላቸው ሁኔታ ነው። የአሜሪካ ዩኒቨርሲቲ ፕሮፌሰር ኳኩ ኑዋማ ግን ይህ ሁኔታ ሊፈጠር መቻሉን ይጠራጠራሉ። ትራምፕ ከእነዚህ ፖሊሲዎች አብዛኛዎቹን መጠበቅ ይኖርባቸዋል። ፖሊሲዎች አንዴ ተግባራዊ ከሆኑና በጀት ተይዞላቸው መንቀሳቀስ ከጀመሩ በኋላ መቋረጡ በጣም አስቸጋሪ ነው። አፍሪካን በተመለከተ ሽብርተኝነት፣ የጸጥታ ጥበቃ፣ ጤናና የአየር ንብረት ለውጥ የተመራጩ ፕሬዚደንት ቀዳሚ አጀንዳዎች እንደሚሆኑ ፕሮፌሰር ኗማና ሌሎች የፖለቲካ ጠበብት ጨምረው ያስረዳሉ።